መጽሐፈ መሳፍንት ምዕራፍ አንድ። እንዲህም ሆነ ኢያሱ ከሞተ በኋላ የእስራኤል ልጆች ከነዓናውያንን ለመውጋት ማን በፊት ይወጣልናል? ብለው እግዚአብሔርን ጠየቁ። እግዚአብሔርም ይሁዳ ይውጣ፣ እነሆ ምድሪቱን በእጁ አሳልፌ ሰጥቻለሁ፣ አለ። ይሁዳም ወንድሙን ስምዖንን ከነዓናውያንን እንወጋ ዘንድ ከእኔ ጋር ወደ ዕጣዬ ውጣ፣ እኔም ደግሞ ከአንተ ጋር ወደ ዕጣህ እሄዳለሁ፣ አለው። ስምዖንም ከእርሱ ጋር ሄደ። ይሁዳም ወጣ። እግዚአብሔርም ከነዓናውያንን ፌርዛውያንን በእጃቸው አሳልፎ ሰጣቸው። ከእነርሱም በቤዜቅ ውስጥ አሥር ሺህ ሰዎች ገደሉ። አዶኒቤዜቅንም በቤዜቅ አገኙትና ተዋጉት። ከነዓናውያንንና ፌርዛውያንንም መቷቸው። አዶኖ ቤዜቅም ሸሸ። አሳደውም ያዙት። የእጁንና የእግሩንም አውራ ጣት ቈረጡ። አዶኒቤዜቅም የእጃቸውና የእግራቸው አውራ ጣት የተቈረጡ ሰባ ነገሥታት ከገበታዬ በታች ፍርፋሬ ይለቅሙ ነበር። እኔ እንዳደረግሁ እግዚአብሔር እንዲሁ መለሰልኝ አለ። ወደ ኢየሩሳሌምም አመጡት፣ በዚያም ሞተ። የይሁዳም ልጆች ኢየሩሳሌምን ተዋግተው ያዙአት፣ በሰይፍ ስለትም መቷት፣ ከተማይቱንም በእሳት አቃጠሏት። ከዚያም በኋላ የይሁዳ ልጆች በተራራማው አገርና በደቡብ በኩል በቈላውም ውስጥ የሚኖሩትን ከነዓናውያንን ሊዋጉ ወረዱ። ይሁዳም በኬብሮን የሚኖሩትን ከነዓናውያንን ሊወጋ ሄደ። የኬብሮንም ስም አስቀድሞ ቂርያት አርባቅ ነበር። ሴሲንና አኪመንን ተላሚንም ገደሉ። ከዚያም የዳቤርን ሰዎች ሊወጋ ሄደ። አስቀድሞም የዳቤር ስም ቅሪያት ሴፍር ነበር። ካሊብም ካሌብም ቅሪያት ሴፍርን ለሚመታና ለሚይዝ ልጄን አክሳን አጋባዋለሁ አለ። የካሌብም ትንሽ ወንድም የቄኔዝ ልጅ ጎቶሊያል ያዛት። ልጁንም አክሳን አጋባው። እርሷም ወደ እርሱ በመጣች ጊዜ ከአባቷ እርሻ እንዲለምን መከረችው። እርሷም ከአህያዋ ወረደች። ካሌብም ምን ፈለግሽ አላት። እርሷም በረከትን ስጠኝ፣ በደቡብ በኩል ያለውን ምድር ሰጥተኸኛልና የውኃ ምንጭ ደግሞ ስጠኝ አለችው። ካሌብም ላይኛውንና ታችኛውን ምንጭ ሰጣት። የቄናዊው የሙሴ አማት ልጆቹም ከይሁዳ ልጆች ጋር ዘንባባ ካለበት ከተማ ተነሥተው ከአራድ በደቡብ በኩል ወዳለው ወደ ይሁዳ ምድረ በዳ ወጡ። ሄደውም ከሕዝቡ ጋር ተቀመጡ። ይሁዳም ከወንድሙ ከስምዖን ጋር ሄደ። በጽፋት የተቀመጡትንም ከነዓናውያንን መቱ፣ ፈጽመውም አጠፉአት። የከተማይቱንም ስም ሔርማ ብለው ጠሯት። ይሁዳም ጋዛንና ዳርቻዋን አስቀሎናን ዳርቻዋን አቁርናንም ዳርቻዋን ያዘ። እግዚአብሔርም ከይሁዳ ጋር ነበር። ይሁዳም ተራራማውን አገር ወረሰ። በሸለቆ የሚኖሩት ግን የብረት ሰረገሎች ነበሯቸውና ሊያወጣቸው አልቻለም። ሙሴም እንደተናገረ ለካሌብ ኬብሮንን ሰጡት። ከዚያም ሦስቱን የዔናቅ ልጆች አወጣ። ነገር ግን በኢየሩሳሌም የሚኖሩትን ኢያቡሳውያንን የብንያም ልጆች አላወጧቸውም። ኢያቡሳውያንም ከብንያም ልጆች ጋር እስከ ዛሬ ድረስ በኢየሩሳሌም ተቀምጠዋል። የዮሴፍም ወገን ደግሞ በቤቴል ላይ ወጡ፣ እግዚአብሔርም ከእነርሱ ጋር ነበር። የዮሴፍም ወገን ቤቴልን የሚሰልሉ ላኩ። አስቀድሞ የከተማይቱ ስም ሎዛ ይባል ነበር። ጠባቂዎችም አንድ ሰው ከከተማ ሲወጣ አይተው፣ የከተማይቱን መግቢያ አሳየን፣ እኛም ቸርነት እናደርግልሃለን አሉት። የከተማይቱንም መግቢያ አሳያቸው። ከተማይቱንም በሰይፍ ስለት መቱ። ያንን ሰውና ወገኖቹን ግን ለቀቋቸው። ሰውየውም ወደ ኬጥያውያን ምድር ሄደ። በዚያም ከተማን ሠራ፣ ስሟንም ሎዛ ብሎ ጠራት። እስከ ዛሬም ድረስ ስሟ ይህ ነው። ምናሴም የቤትሳንን መንደሮቿን፣ የታዕናክንና የመንደሮቿን፣ የዶርንና የመንደሮቿን፣ የይብለዓምንና የመንደሮቿን፣ የመጊዶንና የመንደሮቿን ሰዎች አላወጣቸውም ነገር ግን ከነዓናውያንን በዚያ አገር በመቀመጥ ጸኑ። እስራኤልም በበረቱ ጊዜ ከነዓናውያንን አስገበሩአቸው፣ ፈጽመውም አላወጧቸውም። ኤፍሬምም በጌዜር የተቀመጡትን ከነዓናውያንን አላወጧቸውም። ነገር ግን በከነዓናውያን በመካከላቸው በጌዜር ተቀመጡ። ዛብሎንም የቄድሮንና የኖኅልንን ሰዎች አላወጧቸውም። ነገር ግን ከነዓናውያን በመካከላቸው ተቀመጡ፣ ግብርም የሚገብሩለት ሆኑ። አሴርም የአኮንን፣ የሲዶናን፣ የአኽሎብንም፣ የአክዜብንም፣ የሂልባንም፣ የአፌቅንም፣ የረአብንም ሰዎች አላወጧቸውም። በዚያችን ምድር የተቀመጡትን ከነዓናውያን አላወጡአቸውምና በመካከላቸው የአሴር ልጆች ተቀመጡ። ንፍታሌም የቤትሳሚስንና የቤትአናትን ሰዎች አላወጧቸውም። በምድሩም በተቀመጡት በከነዓናውያን መካከል ተቀመጡ። ነገር ግን የቤትሳሚስና የቤት አናት ሰዎች ግብር የሚገብሩለት ሆኑ። አሞራውያንም የዳንን ልጆች ወደ ተራራማው አገር እንዲያፈገፍጉ አስገደዷቸው። ወደ ሸለቆውም እንዳይወርዱ ከለከሏቸው። አሞራውያን በሄሬስ ተራራና በኤሎን በሻሊብም በመቀመጥ ጸኑ። ነገር ግን የዮሴፍ ቤት እጅ ከበደች፣ አስገበረቻቸውም። የአሞራውያንም ድንበር ከአቅራቢ አቀበት ከጭንጫው ጀምሮ እስከ ላይ ድረስ ነበር።